ቃል አቀባይ አምባሳደር ዲና ሙፍቲ በመግለጫቸው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሳምንቱ አዲስ አበባ መቀመጫቸውን ካደረጉ የበለጸጉ ሀገራት አምባሳደሮች ጋር ተወያይተዋል። አምባሳደሮቹ በትግራይ የእርዳታ አቅርቦት ፍሰት መስተጓጎል መኖር፣ የባንኮች አገልግሎት ለመስጠት የመገናኛ መሳሪያዎች እጥረትና የቪዛ እድሳትን በተመለከተ አሉ ያሏቸውን ችግሮች አንስተዋል ብለዋል። የፍተሻ ውጣውረድ እንዲቃለል ይደረጋል የሚል ምላሽ እንደተሰጣቸው የገለጹት ዲና ምክትል ጠቅላይ ሚኒስትሩ አክለው የገለጹላቸውን አቋሞችም ገልጸዋል። መንግስት ምንጊዜም እርዳታውን ይፈልጋል፣ ግን የእርዳታ አሰጣት ሂደቱን ከብሔራዊ ደህንነት ጋር በተጣጣመ መልክ እንዲሆን ይፈልጋል። ከብሔራዊ ደህንነት ጋር የማይጣጠም እርዳታ ሂደት እንደማይሆን ነው። ይሄን ነው በግልጽ የተነገራቸው። እርዳታ የሚተገብሩ ወገኖችም በህግና ህግ ብቻ መመራት እንዳለባቸውና ከህግ በላይ መሆን እንደማይችሉ በዚህ መንፈስ መስራት እንዳለባቸው። ለማንኛውም ደግሞ አሁንም ቢሆን እነዚህ እርዳታ ሰጪ ወገኖችና አገሮቻቸው ሂደቱን በማደናቀፍ ላይ ያለውን ህገወጥ ቡድን በግልጽ እንዲገስጹት ነው ሀሳብ የቀረበላቸው። በሌላ በኩል ችግሩን በሰላማዊ መንገድ ለመፍታት በመንግስት በኩል ሁለገብ የሆነ ሁሉን ያቀፈ ድርድር ለማካሄድ ፍላጎት እንዳለ ለዚህ ደግሞ ከአሁኑ አንዳንድ ዝግጅቶችና እንቅስቃሴዎች እንዳሉ ለምሳሌ ወደ 54 ፓርቲዎች ናቸው በኢትዮጵያ ውስጥ እንደ ተቃዋሚ ፓርቲ የሚታዩት። ከነዚህ 54ቱ አራቱ በትግራይ ውስጥ የሚንቀሳቀሱ ናቸው። ከነሱ ጋር ከሽማግሌዎች ጋር ከሃይማኖት አባቶች ጋር ከሲቪል ሶሳይቲ ተቋማት ጋር በተለያዩ አደረጃጀት አሁንም ጥሩ መግባባትና መነጋገር እንዳለ በህዝብ የተመረጠ መንግስት በአጭር ጊዜ ውስጥ ስለሚቋቋም የመንግስት ፍኖተ ካርታ አውጥቶ ድርድሩንም ይሄው ጋር ሁሉ አቀፍ የሆነን ድርድር ማካሄድ የሚቻልበት ሁኔታ ሊፈጠር እንደሚችል ጉድዊሉ እንዳለ በደንብ ተነግሯቸዋል። ህወሓት በአማራና አፋር ክልሎች ዘልቆ በመግባት 3.5 ሚሊዮን ህዝብ ለችግር መዳረጉን በመግለጫቸው አንስተዋል። ሰሞኑን የእርዳታ እህል በአንድ አሸባሪ ቡድን አባል እጅ መገኘቱ እርዳታ ሰጪው ማህበረሰብ ራሱ እንዲፈትሽ አሰራሩን በደንብ እንዲያይና እንዲያስተካክል መንገድ ይጠርጋል ተብሎ ይታሰባል። አሸባሪ ቡድን እስካሁን በአማራና አፋር ክልል በፈጸማቸው ጥቃቶች እስከ 3.5 ሚሊዮን ህዝብ ለችግር የተጋለጠበት ሁኔታ ነው ያለው። ከዚህ ውስጥ 500 ሺህ ህዝብ በላይ ተፈናቅሏል። መግደል፣ ቤትና ንብረት ማቃጠል መንግስታዊና ግል ንብረቶችን ማውደም የተለመዱ የዕለት ዕለት ክስተቶች ሆኗል ማለት ነው። ኢትዮጵያ ከላይኛው የአባይ ተፋሰስ ሀገራት ጋር ውይይት ማድረጓም ተጠቅሷል። ቱኒዚያ የህዳሴው ግድብን ጉዳይ በተመለከተ ዳግም ወደ ጸጥታው ምክር ቤት ለመውሰድ እያደረገች ያለው ጥረትን በተመለከተም ተጠይቀው ምላሽ ሰጥተዋል። የህዳሴ ግድብ ጉዳይ የሪፓሪያን ሀገሮች ጉዳይ ነው። የጸጥታ ጥበቃ ምክር ቤት የሚሄድበት ምክንያት የለውም ብለን ከዚህ በፊት በተደጋጋሚ ነግረናል። አሁንም ቢሆን ኮንጎ እየተጠበቀ ነው ያለው የአፍሪካ ህብረት የወቅቱ ሊቀመንበር ማለት ነው። ወደ ስብሰባ በሚጠራን ጊዜ ወደ ስብሰባ ሄደን የተጀመረውን ድርድር እንቀጥላለን። ድርድሩ ላይ ህጋዊ ነገሮች፣ ቴክኒካዊ ነገሮች፣ ብዙዎቹ እልባት ያገኙ ናቸው። ትንሽ ነገር ነው የሚቀረው። ስለዚህ ኖርማል ነው ለእኛ ምንም ማለት አይደለም። አምባሳደር ዲና ሙፍቲ በሱዳን የሚገኙት የኢትዮጵያ ሰላም አስከባሪ ኃይል አባላት እንዲወጡ ሱዳን ጠይቃ ጥያቄዋን በተባበሩት መንግስታት ይሁንታ ማግኘቱ በኢትዮጵያ መንግስት በኩል እንዴት ይታያል ተብሎ ተጠይቀው ነበር ነበር ምላሽ አልሰጡበትም የጸጥታው ምክር ቤት በኢትዮጵያ ጉዳይ ዛሬ ይመክራል ስለመባሉም ጉዳዩ ላይ ማብራሪያ ለመስጠት ጊዜው አሁን አለመሆኑን ተናግረዋል የኤርትራ ሰራዊት ዳግም ኢትዮጵያ ውስጥ ገብቷል ስለሚባለውም ተጠይቀው አልፎውታል ስለ ወታደራዊ መሳሪያ ግዥም ጥያቄ ቀርቦ ነበር ድሮን ገዝታቸዋል የሚለው ታንክ ድሮን ባዙቃ ጥይት ሽጉጥ እኔትም እንደ ላላዊ ሀገር ማንም ምንም መግዛት ይችላል ስለዚህ ምንም ነው እኔ ግን መረጃ የለኝም ድሮን ስለመገዛቱ ግን ባላተራል ውይይት ተነጋግረዋል። እዛ ባለፈው እንደገለጽ ነው፣ ወታደራዊ ስምምነት ተፈራርመዋል፣ የፋይናንስ ስምምነት ተፈራርመዋል። እዚህ ውስጥ የተጠቃለለው ነገር ዝርዝሩ የለኝም፣ ግን ቢሆንስ የሚል ዝም ብዬ ፐርሰናል ቪው ነው። ምን ክልክል አይደለም። እንደ በሳምንቱ 1665 ዜጎች ከሳውዲ አረቢያ እንዲመለሱ መደረጉንም ቃል አቀባዩ ተናግረዋል። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ።